ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ከኤስቢኤስ አውስትራሊያ እነሆ። ዛሬ አንድ እንግዳ ጀኔራልቹ ቀርብ ያለው እንግዳችን አቶ መሐመድ ሐሰን ያየው ናቸው። የአፋር ክልል የቱሪዝም ዳይሬክተር ናቸው። አቶ መሐመድ ዛሬ በአፋር ዘንድ እጅግ በጣም የሚከበር ትልቅ ሁነት ተከናውኗል። ይኸውም የአፋር የሱልጣን ንግስና ስነ ስርዓት ተከናውኗል። በደማቅ ሁኔታ የተለያዩ እንግዶች ከሀገር ውስጥም ከውጭም ተገኝተው የታደሙበት ተለቅ ያለ ስነ ስርዓት ነው የተከናወነው። ይህን ስነ ስርዓት ያከባበሩ ምን ይመስላል? ባህሉስ፣ የመጣነቱ እንዴት ያለ ነው ብለን ቆይታ የምናደርግ ይሆናል። እጅግ አድርጌ ነው የማመሰግነው አቶ መሐመድ። ዛሬ እንግዲህ በአሳይታ ከተማ እጅግ በጣም ደማቅ የሆነ ስነ ስርዓት ተከናውኗል እና እንግዶቻችሁ ዛሬ ምን ተሰማቸው? እናንተስ ምን ተሰማችሁ? ለአፋር የሱልጣን የንግስና ስነስርዓት ስንል ምን ማለት ነው ከሚለው ጀምር። እስኪ እንግዲህ ይሄ የአፋር የንግስነት ስርዓት ማለት የአፋር ህዝብ በድሮ ሲተዳደርበት የቆየው ወግና ባህሉ ማለት ነው። ስለዚህ ይሄ ዛሬ ያስነገስነው አሕመድ አሊራህ አስራ አምስተኛ ንጉስ ነው። ስለዚህ እየተከታተለ የቤተሰብ ነው ከአንድ ፋሚሊ ውስጥ ነው እንጂ ከሌላ ሊመጣ ያ ከወሰነ ቤተሰብ ከዛ ቤተሰብ ውስጥ የሚመረጠው። ስለዚህ አፋር ውስጥ ትልቅ ክብር ካለው የቤተሰብ ነው ይሄ የመጣው ንግስና ስርዓት የመጣው። ይህ ንግስና ስርዓት ደግሞ የሚሾመው ሰው ንጉሱን ደግሞ የሚሾሙ የተቀበሩ ደግሞ የአፋር የኮሳ መሪዎች አሉ። ስለዚህ ይሄ አፋር ብሎም ጀምሮ ሲተዳደርበት የቆየው የባህል ስርዓት ነው እና መንግስቱንም ባህሉም በአንድ ላይ ሲያስተዳድር የቆየ ነው እና ይሄ ኦልሞስት ወደ መቶ ሰማንያ ኦልሞስት ወደ ሁለት መቶ ዓመት ሊሆን ይችላል። ይሄኛው አዲሱ ይሄኛው ፋሚሊ ይህን ከተቀበለ ደግሞ የተቀበለው ከማን ነው ደግሞ ወደ ኋላ ከሁለት መቶ ዓመት በኋላ ወደ ኋላ ሪግሬት ስናደረገው ከኢማሞች ነው የተቀበለው ከኢማም አህመድ ቤተሰቡ የተቀበለው። ስለዚህ ሲሸጋገር የመጣ የቆየ የአፋር የመተዳደሪያ ስርዓት ነው ወይም ደግሞ ዘውድ ነው። የአፋር ህዝብ በጣም ትልቅ ከበሬታ የሚሰጠው ይህን ስርዓት ላይ ከጅቡቲ ነው የመጡ አፋሮች፣ ከኤርትራ ላይ የመጡ አፋሮች የሚተዳደሩበት እና ይህን የሚታደሙበት ነው እና ለአፋር ለፈጣሪ ወይም ደግሞ በሃይማኖታዊ በዓል ካለው በዓል ቀጥሎ ያለው በዓሉ ይሄ ነው። ትልቁ በዓል ኢድ ወይም አረፋ ብለን ከምንጠራው በዓል ከዛ ቀጥሎ ያለው በቃ ብቸኛው በዓሉ ይሄ ነው። ምናልባት ይሄ የሰውየው ላይፍ ታይም ካልሆነ ሌላዎቹ ላያገኙ ይችላል። እዚህ በአጋጣሚ ከዛሬ አራት ዓመት በፊት ተሾሞ የነበረው ሱልጣን ሀንፈሬ በሞታቸው ምክንያት ዛሬ ሊተካ ይቻለው። ስለዚህ ይህንን አይነት ሴሪሞኒ ማግኘት ራሱ በጣም ትልቅ ነው እና እንግዶቻችን በጣም ደስ ብሏቸዋል። ጠፋራችን በጣም ከፍተኛ፣ እንደዚሁም ደግሞ የክልሉ ከፍተኛ አመራር የክልሉም ደግሞ ፕሬዚደንት የነበሩ እና አሁኑ የክልሉ ፕሬዚደንቱ ነው ያሉ እና ከፍተኛ የክልሉ ካቢኔ አባላትን በጣም ንቁ ተሳትፎና

ፈጣሪ ነው የሰጠውና፣ ኦልሞስት እንዲህ አይነት የሆነ እንትኑ ምክክል ነበረ። ራሱ ዜና እንደዚህ በጣም ደስ የሚያስደስት ነው። እንደው አቶ መሐመድ ቀደም ሲል እርሶ እንዳሉት ሱልጣን ሀምፍሬ ከሞቱት አመት ሆኗቸዋል። ይሄ ስነ ስርዓት ሳይከናወን የቆየበት ምክንያት ምን ሊሆን ይችላል? አንድ ጊዜ በዚህ በኮሮና ምናምን ምክንያት ነው የተራዘመብን። አንደኛው ደግሞ በዚህ በጦርነቱ መሀል ውስጥ እንደዚህ አይነት ግርግር እና እንደዚህ አይነት ነገር ደግሞ ማድረጋችን ደግሞ ጥሩ አይደለም። ምን የሚያክል ደግሞ ሰው መሰብሰብ ከማለት አንጻርም ነበረ። ስለዚህ በአፋርም በኢትዮጵያም እንዲህ አይነት ነገሮች ሲደረጉ ትንሽ ሀገር ሰላም መሆነችና በተረጋጋበት ሰዓት ማረጋ አለብን ከሚል ነው። እንግዲህ እስቲ የሱልጣኑ ምን አይነት ክብር ነው የሚኖረው? በአጠቃላይ በአፋር ሕዝብ ዘንድ የሚኖራቸው የስልጣን እርከን ምን ምን ነገሮችን እስከ ማድረግ የሚያደርስ ነው? ባህላዊ አጠቃላይ ነገሩ ምንድን ነው የሚመስለው? ኦሮሞስ አፋር፣ እስቲ የሚተዳደርበት በዚህ ስርዓት ነው። አፋር ክልል ላይ ብታይ አንድ መረሚያ ቤት ነው አሳይታ ከተማ ውስጥ ያለው። ከዚ ቤት አሁን ነው በክር መረሚያ ቤቶች የዛሬ ሁለት ሶስት አመት ወይ፣ ስለዚህ የአፋር የጎሳ መሪዎቹን የአፋር ማህበረሰብ የሚተዳደርበት ንግስና ስርዓት ነው። ያጠፋ ጎሳ ካለ ጎሳ መሪዎቹ መጥቶ እሱ ጋር ነው ብዙ የሚሰጥ። እንደዚሁም ደግሞ የመሬት ጭቅጭቅ ካለ ወደዚህ ነው የሚመጣው። ስለዚህ የአፋር የትምህርት ደግሞ ላይ ሃይማኖታዊ የሆነ የሆነ አካዳሚ ትምህርት ላይ ይሰራሉ። እንደዚህም ደግሞ አፋርና ደግሞ በመንግስት መካከል ያለ ጋብ ካለ ያንን ጋብ ደግሞ የሚያስተካክል እና በአፋር ውስጥ ትልቅ ስልጣን ነው። ኦልሞስት የዚህ ሰውን አባት ወይም ስልጣን አሊራህ ማለት ማለት በኢትዮጵያ ውስጥ ትልቅ ከበሬታ ያላቸው እና እንደዚሁም ደግሞ በኢትዮጵያ መንግስት ትልቅ ተወዳጅ እና እንደዚሁም ደግሞ በኢትዮጵያ ሕዝብ ክርስቲያኖች ማ የሚታቸው እና ለዛውም ደግሞ ለኢትዮጵያ ባንዲራ ደግሞ ያላቸውን ክብር የሚታወቅ ነው። ስለዚህ ለኢትዮጵያ መንግስትን ለክልሉ መንግስትን አጋዥ ሆኖ ነው የሚቀርቡት። እንደ አፋር ጠበቃም ሆኖ ነው የሚቀርቡት። መንግስትና በአፋር መካከል ያለ ነገር ካለ ከመንግስት አቅም በላይ ከክልሉ በላይ የሆነ ነገር ካለ ኢትዮጵያ እሱ ነው ሊፈታኝ የሚችለው። እስቲ እንግዲህ ለዚህ ስልጣን ለዚህ የወግ ማዕረግ የበቁትን ዛሬውን ሱልጣን ያስተዋውቁን። እስቲ ውልደታቸው፣ እድገታቸው፣ የትምህርት ደረጃቸው አጠቃላይ እንግዲህ በሁሉም ዘንድ ያላቸው ትውውቅ ቀረቤታ፣ ምን ይመስላሉ? ምን አይነት ሰው ናቸው? በሩቅ ለማያውቃቸው ሰው እስኪ ግለጹልን። ይህ ሰው የሱልጣኑ የትልቁ የሱልጣን አሊ ሚራህ ልጅ ነው። አህመድ አሊ ሚራህ ይባላሉ። የመጀመሪያ ደረጃ ትምህርታቸው ትውልዳቸው አሳይታና ትምህርታቸውን የሚያጠናቀቁት የመጀመሪያ ኮስ ሴኮንዳሪ ስኩል የሚባለውን አሳይታን የሚያጠናቀቁት የቀረውን አዲስ አበባ ይሄ በቀደሞ ኮተቤ ወይም ደግሞ የአዳር ትምህርት የሚባለው ቀደም ነዚባስ ትምህርት ቤት ነው የሚማሩት። ከዛ በኋላ አሜሪካ ነገር ነው ትምህርታቸውን ያጠናቀቁት። በኋላ ደግሞ ደርግ እና በአፋር መካከል የተፈጠረው ግጭት ያንን የአፋር ሊብሬሽን ፍሮንት ኤልቤት የሚባለውን ጫካ ላይ ሲመሩ የቆዩና ትልቅ የሂድገር እና እንደዚሁ አፋር ኦልሞስት ወደ አስር ዘጠኝ አመት የመራ ሰው ነው። ከዛ በኋላ ላይፋቸውን ደግሞ አብዛኛው በአሜሪካና ሳኡዲ ነው ሚስታቸውን የአሜሪካ ቺካጎ ሰው ናቸው እና በአፋር ማህበረሰብ ውስጥ ከሱልጣኑ ልጆች ለየት ያለ ከበሬታ የሚሰጣቸው ሰው ነው። እንደዚሁም በስነ ስርዓቱም፣ በሃይማኖቱም እንደዚሁም ደግሞ በቤተሰቡም፣ በማህበረሰቡም ዘንድ ተለቅ ያለና ከበሬታ የሚሰጣቸው ሰው ነው። ምንም አይነት የሱስ ለቂቅ የሌላቸው ሰው ናቸው። እንደዚሁም ደግሞ በጣም የስትሪክት የሆንና በዚሁም ደግሞ በራሱ ራዕይ ማየት የሚቻለው

ቦታ የነበራቸው መልካም አቶ መሐመድ የንግስና ስነ ስርዓት ማለት ነው፣ የሱልጣን ንግስና ስነ ስርዓት ብለው ሲገልጡልኝ አንድ ነገር መጣልኝ። እንግዲህ በዘመናዊው የኢትዮጵያ አስተዳደር አሁን ባለው የጠቅላይ ሚኒስትሩ ባለቤት ወይም ሚስት ቀዳማዊ መቤት ይባላል። ቀደም ባለው ጊዜ በነበረው የንጉሱ ስነስርአት ደግሞ የንጉሱ ስርአት ጊዜ ደግሞ የንጉሱ ሚስት ቴጌ ይባላሉ። የሱልጣን ሚስት ምን ይባላሉ? ባለቤቱ መጠሪያ አላቸው። እንግዲህ ል ሱልጣን የእኛም ቃልም የአረብኛ ተርምም ነው። ስለዚህ እኛ አፋርኛ ሱልጣን ወይም አሞይታ ነው። ምነው ቃሉ ምን ነው? የሱልጣን ሚስት አሞይት በራ ነ ሱልጣን ሚስት ነው የምትባለው። ويقول <applause> لك من تستغل لو ويقول لك أنها تستغل الفكرة، ويقول لك أنها تستغل الفكرة، ويقول لك أنها تستغل الفكرة، ويقول ما أنها تستغل الفكرة، ويقول የሱልጣኑ መንበላ እንላችኋለን ነበር ያለችው አራት ዓመት ውስጥ ነ ሰ ስለዚህ፣ የሱልጣኑ ሚኒስትር የትባለ ሚኒስት በርታ የትባለ ማህበረሰብ ያንድም ትልቅ ከበሬታት ይኖራታል። ስነ ስርዓቱ ብዙ መገለጫዎች ይኖሩታል። ይሄ የሱልጣን የንግስና ስነ ስርዓቱ ማለት ነው እና ንጉ ባህሉ ምንድን ነው የምታረጉት ዛሬ ምን ሲደረጉ አለ ምናልባት እንግዲህ ያልተቀላቀለው ያልተበረዘው የሚባለው የንግስና ስነ ስርዓት በሚከናወንበት ጊዜ ምንድን ምንድን ነው የሚያደርገው? የአፋር ህዝብ እንግዲህ የሚደረገው ምን መሰለህ፣ የተለያዩ አይነት ከተለያዩ አካባቢ የመጡ አፋሮች ይጨፍራሉ። ለምሳሌ ሴቶችን የሚጨፍሩታለ፣ ወንዶች ለብቻ የሚጨፍሩታለ፣ ሴትና ወንድ ሆ በአንድ ላይ የሚጨፍሩታለ። ሽማግሌዎች ደግሞ ወንበር ላይ ቦታ በፊታቸው ቦታ ላይ ይቀመጣሉ። እንግዶች ደግሞ ቦታ በፊታቸው ናቸው ይቀመጣሉ። ያ ለንግስና ደግሞ ወራሹ የሆነው ንጉስ ይመጣል። በዘፈን ይቀበሉታል። በዘፈን ከተቀበሉት በኋላ ወደ ምን ይሉታል? እንዲያው በዘፈኑ ውስጥ የሚታወሱ ቃላት ወይም ሙገሳዎች አሉ ሙገሳዎች አሉ። አዎ እንደዚህ እንዲህ አድርግ ወይ እንዲህ አድርግ ይባል። ምክንያቱም ለሕዝቡም ለሀገርም ለምንም ምናምን የሚያስብ እንዲህ የሚል አገር ኦልሞስት ደግሞ አፋር ሁልጊዜ የቦርደር ኢሹ ነው ያለበት። ድሮ እንደሚታወቀው እዚህ አካባቢ ያለ ነው። አንድ ጊዜ ፈረንሳዮች ይመጣሉ፣ አንድ ጊዜ ደግሞ ጣሊያኖች ይመጣሉ፣ አንዳንድ ጊዜ ደግሞ ግብጾች ይመጣሉ። ስለዚህ ሀገርን ከማስከበር ሀገርን ለማስከበር የሚያስከብር መሪ አድርግህ ለአገር የቆረጠ ምናምን ይል ይባል ነው እና እንደዚህ አይነት መጎሰቦች ይደረጋሉ። ቀድሞ ከነበሩት ሰዎች ሞዴል ይነሳል። አሁን ለምሳሌ እሱ በንግግሩ ላይ ሰውየው ንግግር በሚኖርበት የዛሬ ንጉሱ አምር አንፈር የሚባለው ነው። ያንን ንጉስ ነው እንደ ሞዴል ያነሳው። ያ ንጉስ ደግሞ ባህሪው ምንድን ነው? ቅጥል ስሙ ለንተ ተብሎ ቅጥል ስም ተዘፍሎበት ለንተ ማለት ወንዝ ማለት ነው። ወንዝም ደግሞ የወንዝ ውሃ ማንም ሰው መጠጣት ይችላል። ያ ማለት ደግሞ ከፍትህ አንጻር ነው ሌዛ ሰው የተባለው እና ለሞዴል ደንድ ንግግርነቱን ያነሳው ያንን ነው። ከእሱ በፊት የነበረው የእሱ ወንድም ደግሞ ስልጣን ሀንፈረ ያየው የሚባለውን ንጉስ ነበረ ሞዴል ያነሳው። ያ ደግሞ በጣም የጦርነት እና ምናምን ጊዜ ስለነበረ ያንን ሰውዬ ነው ያነሳው። ያ ደግሞ በጣም ወታደራዊ በጣም በድንበር አካባቢ አፋር፣ ኢትዮጵያ በተለይ ዛሬ ያላት ድንበር እንዲኖራት በዚህ በጅቡቲ በዚያ በኩል ያስከበረ ሰው ነው እና ሁሉም ንጉስ የራሱ ሞዴል ያነሳል። ለምሳሌ ምናልባት አንድ የሆነ መሪ የሆነ ሰውን ወይም ደግሞ ሆነ አሁን ለምሳሌ ዲሞክራሲክ ስርዓት ይቀጠላል ይችላል ምናምን ይላል። የሆነ ሰውን ሪፈረንስ ይጠራል። ይህ ሰው ይህን ሰውን የጠራው እና ዛሬ ሲደረግ የነበረው ቅድሚያ ባህል የተለያዩ ወንድም በሴት በተቀላቅሎም ይቀበል ሳል ተቀበሉ ወደ ቦታ ተቀመጣ ከዛ ወደ ቦታ ከመጣ በኋላ ምንድን ነው በቁርአን መክፈቻ ይደረጋል። ኦፕኒንግ ስፒች ላይክ በቁርአን ይደረጋል። ያን ኦፕኒንግ ስፒች ተደረገ ከዛ በኋላ ይህን የሚያዘጋጅ ኮሚቴው ንግግር አደረገ። የክልሉ ፕሬዚዳንት ተቃደስ የክልሉ ፕሬዚዳንት ንግግር ካደረገ በኋላ ንጉሱ ላይ ለንጉሱ ይህን ክራውን የሚደፉ የሚደፋው ጎሰ መሪ መጥቶ ንጉሱን ወንበር ላይ ወይም ደግሞ አልጋ ላይ አስቀምጦ ነው ክራውኑን ከዳፈ በኋላ አናውንስ ይደረጋል። እንትና እንትና የእንትና ልጅ አሕመድ አሊ ሚራህ የሱልጣን አሊ ሚራህ ልጅ አሕመድ አሊ ሚራህ የአፋር ንጉስ መሆኑን አውጅናል ብሎ ሶስት ጊዜ። ከዛ በኋላ ህዝቡ ጀባ በሌል ይቀበላል። ከዛ በኋላ ወደ እሱ ደግሞ መድረክ ለሱ ይሰጣል። ንሶረ ንጉሱ ነው የለ ከዛ በኋላ ንግግሩን ይቀጥላል። ምዝጋና ያደርጋል። አፋር ለኢትዮጵያ ህዝብ የከፈለ ዋጋ መክፈል የነበረበት እና እንደዚህ እንደዚህ እንደዚህ አይነት ነገሮች ከው ንግግር ያች ያቁ አጭሮ ስርዓቱ ይህን ይመስል ነበር። ዛሬ በጣም ጥሩ ስነ ስርዓት ተከናውኗል። ከዚህ በኋላስ ምንድን ነው የሚቀጥለው? አሁን ከዚህ በኋላ ነገ ምንድን ነው ጎሳ መሪዎቹን የተለያዩ ጎሳ መሪዎችን ያገኛቸዋል፣ ያናግራቸዋል። እንደኔ የሆናችሁ ጎሳውን አስተባብሩ ብሎ ኖሚኔሽንም ይሰጣቸዋል። ጎሳ መሪዎቹ እና ያናግራቸዋል። ቀጥሎ ከእናንተ አቅም በላይ ስለዚህ አፋር ላይ በጎሳ ሌላ ደግሞ አፋር ያለው ውጤት ታይቷል። ይሄ ደግሞ ውጤት ለቀጣይ መታየት የለበትም ወይም ይህ ውጤት ደግሞ በጣም መሻሻል መቻል አለብን። ስለዚህ ድሮ አይደለም ሮ መሳሪያ ተሸክመን ነበር ስሚያድ የሆኑ ዛሬ ደግሞ እስክሪቶች ተሸክመን ነው የሚል ደግሞ እንዲህ ዓይነት ነገሮች ይኖሩታል። እንዲህ ዓይነት የሆነ እንትን ይሰጣል። በጎሰበሩ ልጆቻቸው ወደ ትምህርት ቤት እንዲያመጡ ነው እንዲ እንዲያስታውሩ። ሁለት ደግሞ ከድሮ ጀምሮ አራሾች ነበር እያረስ ነበር። ስለዚህ ለየማንም እጅ ልንጠብቅ ነው በተለያየ አይነት በቆሎን ቄስን ምናምን ይዘራል። ስለዚህ ያን ደግሞ ወደ ስራችን መመለስ አለብን። ዝም ዚ ነገሮችም ይሄ ደግሞ በተለያየ ያለ አጠር ያለ ከሁሉም የተወሰነ ተወሰነ ወኪሎች ባሉበት ደግሞ ያን ንግግር ያደርጋል። መልካም። ምናልባት እንግዲህ በእርሶ በኩል ቀረ የሚሉት እና መጨመር ያለበት ነገር ካለ እድል እሰጣለሁ። እንግዲህ በእኔ በኩል የቀረ ነገር የሚለው ይህን ሚዲያ የሚያዳምጡ የኢትዮጵያ አካላት ኢትዮጵያ ውስጥ ያሉ ይሁን ከኢትዮጵያ ውጭም ያሉ ይሁን ከኢትዮጵያ ውጭ የሆኑ ደግሞ ያሉ ይሁን ከኢትዮጵያዊ ያልሆኑ ያለሆኑ ደግሞ የኢትዮጵያን ቋንቋ የሚሰሙ ወይም ደግሞ ይሄ ሬዶ በሌላ ቋንቋም ትራንስሌት ተደርጎ የሚተላለፍም ከሆነ አሬን አፋር በኢትዮጵያ ውስጥ የንግስና ስርዓት ማለት ይችላሉ ብጭ ሉ አድርጎ የራሱን ባህልን ወገን ይዞ የተከናወነ ይሄድ ያለበት ያለው ማህበረሰብ ነው። ስለዚህ የአፋር ሕዝብ እንደ ጂንስ ወይም ደግሞ ለአገሪቷ ብቸኛው የአገሪቷን የባህልና ወገን ይዞ እየጠበቀ ያለ ማህበረሰብ ማክል ስለሆነ ይህን ስርዓት ዛሬ ብቻችን ያክብረናል። ለሌላ ጊዜ ግን የኢትዮጵያ ማህበረሰቦች ያለው አገርኛ ውስጥ ያለው አፋርን በዚህ ስርዓትን ይሁን በሌላም መጥቶ ፒጎብኝ እና ይህን ቢያይ ብዙ ነገር ከኛ ወደ ሌላ ማህበረሰብ ወደ ውጪ ዓለም እንደሄደን መረዳት ይችላሉ። ስለዚህ አዲሱ ይሄ ዲሞክራሲን ወደ ምንድን ነው የሚባለው አድሚኒስትሬሽን ከኛ ተቀርቶ እና የኢትዮጵያ ህዝብ ሊጠቀምበት የሚገባው ማህበረሰብ የአፋር ማህበረሰብ መሆኑን የዚህ ሚዲያ ታዳሚዎች ቢያረጋግጡና መጥቶ ቢያዩ በጣም ጥሩ ነው። ከዛም ደሞ በበለጥ ደግሞ አፋርን ደግሞ ቢጎበኙ በጣም ደስ ሚል በጣም ጥሩ የሆነ በጣም ለየት ያሉ ያሉ ዳሎል፣ ኤርታሌ ምናምን ስላሉ ቪዚት አፋር በሚለው ቤዚ ሊያዩ ዩ ስለሚችሉ የዛሬውም ራሱ ነገ ስነ ስርዓት ሚዛላ ያስተላልተ ቪዚት አፋር በሚለው ላይ እና በዛ ፔጅ ላይ አይቶም ሊከታተሉም ሊያዩ ይችላሉ። በዚህ ሶስት ቀን እናስታውሳለሁ በዘጤች እና አፋርነቶ ቢጎኝ ሁሉ ደስ ይለናል ለማለት ያል በጣም አመሰግናለሁ። አቶ መሐመድ ሀሰን ያየው የአፋር ክልል የቱሪዝም ዳይሬክተር፣ ዛሬ የተከናወነውን የአፋር የሱልጣን ንግስና ስነ ስርዓት በተመለከተ ይህም ማለት የሱልጣን አህመድ አሊ ሚራህን የክብር ስነስርዓት በተመለከተ ለኤስቢኤስ ራዲዮ አድማጮች ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። ለነበረን ቆይታ እጅግ ነው የማመሰግነው። በሌላም ጊዜ በሌሎች ጉዳዮች እንግዲህ እንደምንገናኝ ተስፋ አድርጋለሁ። ለአሁኑ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንልዎት።